ኢትዮጵያ በአባይ ወንዝ ላይ ታላቁን የህዳሴ ግድብ መገንባት ከጀመረች ሰባት ዓመታት ተቆጥረዋል። የግድቡ ግንባታ አብዛኛውን የሀገሪቱ ውስጥ በአንድ ዓላማ ያሳለፈ ቢሆንም ከታችኛው ተፋሰስ ሀገራት በተለይም ከግብፅ የሚነሳው ስጋትና ተቃውሞ አሁንም ድረስ መቋጫ አላገኘም። ግብፅ የኢትዮጵያን የአባይ ውኃ ተጠቃሚነትና ልማት እንደማትቃወም በተደጋጋሚ ብትገልጽም በሌላ በኩል ወንዙ የህልውና ጉዳይ ነው በሚል በግድቡ ያላትን ስጋት ስትገልጽ ቆይታለች። ይህንን ስጋትና አለመተማመን ለማስወገድ ሌላ ሁለተኛዋን የወንዙ ተጠቃሚ ሀገር ሱዳንን ጨምሮ ሦስቱ ሀገራት በተለያዩ ጊዜያት ውይይት ሲያደርጉ የነበረ ሲሆን የመጨረሻው ስብሰባ የተካሄደው ያለፈው ጥር ወር በአዲስ አበባ ከተማ ነበር። ከዚህ ውይይት በኋላ በኢትዮጵያ በተፈጠረው አለመረጋጋት የተነሳ ውይይቱ ለወራት ተቋርጦ የነበረ ሲሆን በዛሬው ዕለትም በሱዳን ዋና ከተማ ካርቱም የየሀገራቱ የውጭ ጉዳይ፣ የደኅንነትና የውሃ ሀብት ባለስልጣናት በተገኙበት ውይይቱ መጀመሩን የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ለዶች በለ ገልጸዋል። እንደ አቶ መለስ ገለጻ ውይይቱ የሀገራቱ መሪዎች ባለፈው ጥር ወር ባካሄዱት ስብሰባ በተላለፈው ውሳኔ መሰረት የቀጠለ ሲሆን ከህዳሴው ግድብ ባሻገር የሶስቱን ሀገራት ህዝቦች በልማት የማስተሳሰር አላማ ያለው መሆኑ ተገልጿል። ዛሬ ካርቱም ላይ ተጀምሯል። የፌዴሪ የውጭ ጉዳይ ሚኒስትር ክቡር ዶክተር ወርቅነህ ገበየ የተመራ የውሃ ሀብት ሚኒስትሩ ክቡር ኢንጂነር ዶክተር ስለሺ ያሉበት ሌሎችም ባለሙያዎች ያሉበት የልኡካን ቡድን ካርቱም ይገኛል። አሁንም እንደቀጠለ ነው። በመግባባት መንፈስ እየተካሄደ ያለ ነው። ያኔ የአዲስ አበባው ውይይት ሲካሄድ የግብፁ ፕሬዚደንት ያሉት እና ሌሎቹ ሁለቱም መሪዎች ያስተጋቡት መልእክት ነበር። ሶስት ሆነን እንደ አንድ መስራት ይገባናል። የጋራ ፍላጎቶች አሉን። የጋራ ጥቅሞች አሉን። ህዝቦቻችን ያላቸው ግንኙነት የትላንት የትላንት ወዲያ አይደለም። ለዘመናት አንድ ላይ የኖሩ ናቸው። በህዝቦቹ መካከል ያለው ግንኙነትም ከህዳሴ ግድብ በላይ ነው በሚል መግባባት መንፈስ፣ በወንድማማችነት መንፈስ እየተካሄደ ያለ ውይይት ነው። ማምሻውን ይጠናቀቃል። በሱዳን እየተካሄደ ያለው የሶስት ሀገራት ውይይት የአባይ ውሃ ያለመግባባት ምንጭ ከመሆን ይልቅ የጋራ ልማትና ተጠቃሚነት ላይ ያተኮረ ቢሆንም ሌላኛዋ የተፋሰሱ ሀገር ሱዳን በቅርቡ በተናጠል ከግብጽ ጋር ካደረገችው ውይይትና ከግብጽ ተለዋዋጭ አቋም የተነሳ ውይይቱ የተለየ መልክ ሊኖረው ይችላል የሚል ግምት አሳድሯል። ዶች በለ ያነጋገራቸው በኢትዮጵያ የውጭ ግንኙነት ስትራቴጂካዊ ጥናት ኢንስቲትዩት ከፍተኛ ተመራማሪ የሆኑት አቶ አበባይነት የግን የግብጽና የሱዳን አለመግባባትም ይሁን የተናጠል ውይይት ከድንበርና ሌሎች ጉዳዮች ጋር የተያያዘ በመሆኑ ይህንን ችግር መፍታታቸው ለሶስትዮሽ ውይይቱ ጥቅም እንጂ ጉዳት የለውም ይላሉ። ሱዳን ያላቸው አለመግባባት ከአባይ ውሃ ጋር በተያያዘ አይደለም፣ የራሳቸው የድንበር ጉዳይ ስላላቸው ነው። እንደተባለው ግብጽና ሱዳን የነበራቸውን ችግር በተወሰነ መልኩ ተደባቸ የነበረው ዲፕሎማሲያዊ ግንኙነት ተነጋግረው ፈጥተዋል። ሱዳንና ግብጽ ያለውን ችግር ተነጋግረውን መፍታታቸው አጠቃላይ ለውይይቱ ጠቃሚ ነገር ነው እንጂ የሚሆነው አሉታዊ ነገር ይኖረዋል ተብሎ አይታሰብም። ስለዚህ ሁለቱ ሀገሮች ያላቸውን ልዩነት መፍታታቸው ለሶስትዮሽ ውይይቱ ጠቃሚ ነገር ነው እንጂ የሚሆነው አሉታዊ ሚና አይኖረውም ማለት ይቻላል። ሀገራቱ ከሚያደርጉት ውይይት በተጨማሪ ቀደም ሲል ግድቡ በተፋሰሱ ሀገራት ላይ የሚያሳድረውን ተጽዕኖ በተመለከተ ቢአርኤል እና አርቴላ የተባሉ ሁለት የፈረንሳይ ኩባንያዎች ጥናት እንዲያደርጉ ስምምነት ተደርሶ ነበር። ያም ሆኖ ግን ያለፈው ህዳር ወር ኩባንያዎቹ ባቀረቡት ቴክኒካዊ ዘገባ ላይ ግብጽ አለመስማማቷን ስትገልጽ ቆይታለች። በታህሳስ 2017ም የአለም ባንክ ከሶስትዮሽ ቴክኒክ ኮሚቴ ውስጥ እንዲሳተፍና እንዲ ደራደር ሀሳብ አቅርባለች። ምንም እንኳ በኢትዮጵያና በሱዳን በኩል ተቀባይነት ባያገኝም ከዚህ የግብጽ ተለዋዋጭ አቋም የተነሳም እስካሁን በተካሄዱ ውይይቶች ጠብ ያለ ነገር የለም ሲሉ የሚተቹ አሉ። ተመራማሪው አቶ አበባይነቴ ግን ይህንን አይቀበሉትም። ግብጽ የቱንም ያህል የአቋም መዋዠቅ ብታሳይም በኢትዮጵያ በኩል የታየው ቁርጥ ያለ አቋም ግብጽ ወደ ድርድር እንድትመጣ ማድረጉን ነው የሚገልጹት። ለዚህም ማሳያ አላቸው። አንዱ በግብጽ በኩል ይሄ መዋዠቁ፣ የአቋም መዋዠቁ እንደተጠበቀ ሆኖ ግን፣ አንዱ ማሳያ ግብጽ ለሶስትዮሽ ውይይቱ እና ውይይት ችግሩ መሰካት አለበት በሚለው አቋም ላይ እና ለሁሉም በኩል ደረጃ ለመነጋገር ያለውን ዝግጁነት ያሳዩበት ከቅርብ ቀናት በፊት በኢትዮጵያ በተፈጠረው ፖለቲካዊ ሁኔታ ምክንያት የህዳሴው የሶስትዮሽ ውይይቱ ችግር ላይ ማስተማሩ እና ወደፊት ገፋ ማድረግ እንችላለን የሚለው መልእክት መተላለፉ አንዱ ግልጽ በውይይትና በድርድር ጥቅመን ለማስጠበቅ ፍላጎቱና ቁርጠኝነቱ እያሳየ ስለመሆኑ አመላካች ነው። እንደ አቶ አበበ ገለጻ በግብጽ በኩል ያለው የአቋም መለዋወጥ በወንዙ ላይ ለዘመናት ከነበራት የበላይነት እንዲሁም የግብጽ መንግስት ምሁራንና የመገናኛ ዘዴዎች በግድቡ ላይ ከሚያራምዱት የተለያየ አቋም የሚመነጭ ነው። ያም ሆኖ ግን በአሁኑ ወቅት የግብጽ መንግስት የተፋሰሱ ሀገራት የወንዙን የጋራ ተጠቃሚነት መብት በመጠኑም ቢሆን እየተረዳ መምጣቱን ጨምረው አመልክተዋል። በጎርጎረሲያውያንም ያዚያ 2011 የተጀምረው ታላቁ የሕዳሴ ግድብ እስካሁን 64 በመቶ የተጠናቀቀ ሲሆን በመጪዎቹ ሶስት አመታት ሙሉ በሙሉ ይጠናቀቃል ተብሎ ይጠበቃል።